ናራቲቭ ድርሰት በአሜሪካና በኢትዮጵያ መካከል የንግድና የኢኮኖሚ ግንኙነት ስላለ የአሜሪካን መንግሥት በአስመራ ውስጥ አንድ ቆንሲል አቁሟል። አቶ ዮሐንስ የተባሉ አሜሪካዊ በአስመራ ከተማ ውስጥ ቆንሲል ሆነው እንዲሰሩ ከመንግሥታቸው ተልከው አስመራ ከተማ ደረሱ። አስመራ ከመድረሳቸው በፊት እግረ መንገዳቸውን አዲስ አበባ ሰንብተው ስለ ነበር በአዲስ አበባ አየር ሁናቴ እጅግ ተደሰቱ። በአስመራና በአዲስ አበባ አየር ሁናቴ መካከል በጣም ልዩነት ስለሌለ የአስመራ የአየር ሁናቴ ለጤናቸው እንደሚስማማ በግልጽ ተረዱ። አቶ ዮሐንስ በኢትዮጵያና በአሜሪካ መካከል ያለውን የንግድ ግንኙነት ለማጠንከር እና ለማስፋፋት የጋለ መንፈስ ስለነበራቸው ወዲያው እንደ ደረሱ ከአገረ ገዢው ጋር ለመገናኘት ፈለጉ። በመጀመሪያው ቀን የአገር ግዛት መስሪያ ቤትን ጠይቀው ካገኙ በኋላ ከጉዳይ አስፈጻሚው ጋር ተነጋግረው ክቡር አገረ ገዢውን ለመገናኘት እንዲችሉ ቀጠሮ ተቀብለው ተመለሱ። በሁለተኛው ቀን በቀጠሮው መሠረት ወደ አገር ግዛት መስሪያ ቤት ሄደው ከአገረ ገዢው ጋር ተገናኙ። ከአገረ ገዢው ጋር ስለ ጉዞውና ስለ ጐበኟቸው ከተማዎች በሰፊው ተጫዋወቱ። ከዚያም በላይ ምናልባት አቶ ዮሐንስ ለአገሩ እንግዳ በመሆናቸው እርዳታ ሳያስፈልጋቸው አይቀርም በማለት ሙሉ እርዳታ እንዲደረግላቸው ጠየቋቸው። አቶ ዮሐንስም በቀረበላቸው እርዳታ በጣም ስለ ተደሰቱ አገረ ገዢውን አመስግነው ወደ ቤታቸው ተመለሱ። ጥያቄዎች። በአስመራ ከተማ ውስጥ ምን አለ? አቶ ዮሐንስ ለምን ወደ አስመራ መጡ? አስመራ ከመግባታቸው በፊት የት ደርሰው ነበር? የአዲስ አበባ የአየር ሁናቴ እንዴት ነው? በኢትዮጵያና በአሜሪካ መካከል ምን አይነት ልዩነት አለ? አቶ ዮሐንስ አስመራ ሲገቡ ምን አደረጉ? ካገረ ገዢው ጋር ከመገናኘታቸው በፊት ምን አደረጉ? ካገረ ገዢ ጋር ምን ተጨዋወቱ? አገረ ገዢው ምን አይነት እርዳታ አቀረቡላቸው? በሁለቱ አገሮች መካከል ያለውን የዲፕሎማቲክ ግንኙነት አስረዳ።